አልማዝ አያና በዶሃ ዳያመንድ ሊግ በሦስት ሺህ ድል ተቀዳጀች። ፈጣን አጨራረሷ ተደናቂ አድርጓታል። በትላንቱ የፕራግ ማራቶን የኬንያ አትሌቶች በሁለቱም ጾታ አሸንፈዋል። በእግር ኳስ የሌስተር ሲቲ ሻምፒዮን መሆን ከማስደነቅም በላይ ሆኗል። እየተዘፈነለት ነው ለኢትዮጵያው ብሔራዊ እግር ኳስ ቡድን ጊዜያዊ አሰልጣኝ ተሰየመ የሚሉትን ይዘናል። አብራችሁን ቆዩ። ኢትዮጵያዊቷ አልማዝ አያና ባለፈው ሐሙስ በሦስት ሺህ የዶሃን ዳያመንድ ሊግ ሙሉ በሙሉ ታሸንፋለች ብሎ የጠበቀ አልነበረም። ምክንያቱም የግራ እግሯ ጉልበት ችግር ስለነበረበት ነው። ሐሙስ ዕለት ግን ከሦስት ሺህ ሜትሩ አንድ ሺህ ሲቀራት ጀምሮ ተፎካካሪዎቿን ጥላ ስትወጣ ምንም አይነት የህመም ምልክት አልታየባትም። በ በስምንት ደቂቃ ከ23 ነጥብ አንድ አንድ ሴኮንድ በአንደኝነት አጠናቀቀች። ከአልማዝ አያና ቀጥላ በሁለተኝነት የገባችው ኬንያዊቷ ሜርሲ ቼሮኖናት ገለቴ ቡርቃ ሦስተኛ በ2015 የ10 ሺህ ሻምፒዮኗን ኬንያዊት ቪቪያን ቼሪዮት አራተኛ ሆናለች። በፕራግ ማራቶን በፕራግማራቶን የሁለት ዓመታት ታሪክ ለአምስተኛ ጊዜ መሆኑ ነው። ኬንያውያኑ አትሌቶች ሎረንስ ቸሮኖ እና ሉሲ ካሪሚ ትናንት በሁለቱም ጾታዎች ድል ሲቀዳጁ፣ በወንዶቹ ቸሮኖ ያሸነፈው መዳረሻው ላይ በጥንካሬ ተፈትልኮ በመውጣት ሲሆን ከቀድሞው የራሱ ፈጣን ጊዜ ላይ ሁለት ደቂቃ ግድም ላጭቶ በሁለት ሰዓት ሰባት ደቂቃ ከሃያ አራት ሴኮንድ በመግባት ነው። የሴቶቹን ያሸነፈችው ሉሲ ካሪሚም በ2446 በአንደኝነት ያጠናቀቀችው በተመሳሳይ መጨረሻው ላይ ተፈትልካ በመሮጥ ነው። የወቅቱ አየር ገና በጠዋቱ ሞቃት ባይሆን ኖሮ ሁለቱም የገቡበትን ጊዜ አሻሽሉ እንደነበር ተገምቷል። በወንዶቹ በማራቶኑ አጋማሽ ላይ ይመሩ ከነበሩት ሰባት ኬንያውያን መካከል ኢትዮጵያዊው ሰቦቃ ዲባባ ብቻ ነበር። ፌሊክስ ካንዲ ሁለተኛ፣ ሶሎሞን የጎ ሦስተኛ ሆነዋል። በሴቶቹ በግሏ ትላንት ለሁለተኛ ጊዜ ነው ሉሲ ካሪሚ በፕራግ ማራቶን ስታሸንፍ 2፡24፡46 ነው ጊዜዋ። ባለፈው ዓመት ዱባይ ላይ ካስመዘገበችው ሰዓት ከሁለት ደቂቃ በላይ አንስታለታለች። ግማሹ ላይ ፈጥነው ከደረሱት አምስት ሯጮች ኢትዮጵያውያት መካከል ማርታ ለማና ታሸንፋለች ተብሎ ቅድሚያ ግምት የተሰጣት ብሩክታይት እሸቱ ነበሩ። ማርታ ለማ በአራተኝነት ለመጨረስ ተገድዳለች። ከባድ ፍክክር የታየበት ሆኖ አልፏል። አትሌቲክሱን በዚሁ ላብቃ። ለእግር ኳሱ ስፖርት ዜና በቀጥታ ወደ አዲስ አበባ ይሆናል። ልጃችሁ የሚሄደው በቅድሚያ የኢትዮጵያ ፕሪሚየር ሊግ አስራ ስምንተኛ ሳምንት ጨዋታ በአዲስ አበባና በክልል ከተሞች በሳምንቱ ማብቂያ መካሄዳቸውንና ከብሔራዊ ቲሙ በተሰናበቱት አቶ ዮሐንስ ሳህሌ ምትክ ጊዜያዊ ዋና አሰልጣኝ መሰየሙን ከገዛኸኝ ጽዮን መስቀል እንስማ። አመሰግናለሁ ሰለሞን። የኢትዮጵያ ፕሪሚየር ሊግ አስራ ስምንተኛ ሳምንት ጨዋታዎች በአዲስ አበባና በክልል ከተሞች ትናንትናና ከትናንት በስቲያ ተካሂደዋል። በአምስት ጨዋታ አምስት ጎል ብቻ ተመዝግቧል። ይህም ፕሪሚየር ሊጉ በጎል ድርቅ እንደተመጣ የአጥቂዎችንም ድክመት ጥልቅ አድርጎ የጠቆመ ሆኗል። የደጋፊ ትጃሮቹና የሜዳውን ድምቀት የሆኑት ኢትዮጵያ ቡናና ቅዱስ ጊዮርጊስ ትናንት ያደረጉት የሁለተኛ ዙር ጨዋታቸውን ባዶ ለባዶ ያለግብ ተለያይተዋል። በአንደኛው ዙርም በተመሳሳይ ያለግብ መለያየታቸው ይታወሳል። ቀጠር መጣያ ያልነበረው ስቴዲየም በደጋፊዎቹ ዝማሬና ጭፈራ ደማቅ ድባብ ቢኖረውም ጨዋታው የተጠበቀው ያህል ባለመሆኑ ተመልካች አለመደሰትን በእንቅስቃሴውን ደካማነት ቅሬታውን እየገለጸ ወደ ቤቱ ተመልሷል። በሌሎች ጨዋታዎች ኢትዮጵያ ኤሌክትሪክ ደደቢትን ሁለት ለባዶ ማሸነፉ አልተገመተ ነበር። ጎኖቹን ፍጹም ገበማርያም ለደደቢት አስቆጥረዋል። በፕሪሚየር ሊጉ ብቸኛዋ የሴት አሰልጣኝ በሆነች በመሠረት ማን የሚመራው የድሬዳዋ ከነማ ቡድን ከሜዳው ውጭ ሀዲያ ሆሳናን ሁለት ለባዶ አሸንፏል። በላይና አባይነህና ፉአድ ኢብራሂም ጎሎቹን አስቆጥረዋል። አዳማ ከነማ አርባ ምንጭ ከነማን አንድ ለባዶ ሲረታ ወላይታ ድቻ እና ሲዳማ ቡና ባዶ ለባዶ የተለያዩ ቡድኖች ናቸው። የደረጃ ሰንጠረዥም ቅዱስ ጊዮርጊስ በሰላሳ ሰባት ይመራል። አዳማ ከነማ እና ወደፊት በሰላሳ እና በሀያ ዘጠኝ ሁለተኛና ሶስተኛ ሆነው ተከትለዋል። የአዳማ ከነማው አጽ አንጋ ፍረንሳ ስስት ይስተዋል የኮከብ ጎል አግቢነትን በአስራ አንድ ጎል መርቸዋል። ሌላው እግር ኳስ ዜና የብሔራዊ ቡድን አሰልጣኝ ሹመት ይመለከታል። የኢትዮጵያ እግር ኳስ ፌዴሬሽን ብሔራዊ ቡድኑ ላለበት ሁለት ቀሪ ማጣሪያ ጨዋታዎች አቶ ገብረመድን ሀይሌ እንዲያሰለጥኑ እየተናብለ መሆን ፌዴሬሽኑ አስታውቋል። አሰልጣኝ ገብረመድን ከአስር አመትም በፊት የኢትዮጵያ ብሔራዊ ቡድን ምክትል አሰልጣኝ ሆነው መስራታቸው ይታወሳል። ብሔራዊ ቡድኑ ሁለት ጊዜም የምስራቅና መካከለኛ አፍሪካ ሻምፒዮን ሲሆን የሽልማቱና የደስታውም ተቋዳሽ ሆነዋል። በአሁኑ ጊዜ የመከላከያ እግር ኳስ ቡድን አሰልጣኝ የሆኑት አሰልጣኝ ገብረ ለኢትዮጵያ ብሔራዊ ቡድንም ለረጅም ጊዜ በአጥቂነት ተጫውተዋል። በድንባር ኳስ ከመረብ ማገናኘትም ከቀደምቶቹ መንግስቱ ወርቁና ሰለሞን ሽፈራው ጋር ዝናን ተጋርተዋል። ይኸው ነው በእኔ በኩል ያለው። ሰለሞን እኔም አመሰግናለሁ። ገዛን መስቀል በመጨረሻም በዘንድሮ የእንግሊዝ ፕሪሚየር ሊግ ሌስተር ሲቲ ሻምፒዮን ሆኖ ዋንጫ ይወስዳል ብሎ የጠበቀ አልነበረም ይላል እስክንድር ፍሬው አጠር ያለ ዘገባ አድርሶናል በእርሱ ሪፖርት ይሆናል የምናበቃው ሳምንት እንገናኛለን በተመሳሳይ ዝግጅት እስከዚያው ደህና ቆዩኝ ወደ እስክንድር ዘገባ ያነሰ ግምት የተሰጠው እውን ሆኗል የሌስተር ሲቲን ሻምፒዮንነት ያልተጠበቀ ካደረጉት አንዱ ለተጫዋቾቹና ለአሰልጣኙ የተሰጠው አነስተኛ ግምት ነበር። በየግላቸው በየትኛውም ትልቅ ክለብ አልተፈለጉም። የተገፉት የተባረሩት ተሰባሰቡና ግን ትልቅ ሆኑ። አንዳንዶቹ እንዲያውም በፕሪምየር ሊጉ ባላቸው ደረጃና የኢኮኖሚ አቅም አነስተኛ በሚባሉ ክለቦችም ቦታ ያላገኙ ነበሩ። የክንፍ ተጫዋች የሆነው ማርክ ኬቨን ኦልብራይተን ለምሳሌ ዘንድሮ የመጨረሻ ደረጃ ይዞ ባጠናቀቀውና ከፕሪምየር ሊጉ በወረደው አስተንቪላ ያልተፈለገ ተጫዋች ነው። እነሆ ከሌስተር ሲቲ ጋር ሻምፒዮን ሆኗል። የመጨረሻውን ደረጃ ይዞ ባጠናቀቀው አስተንቪላ ቦታ ሳይሰጠው በሌስተር ሲቲ ሻምፒዮን መሆኑን ለማወዳደር እንደሚከብደው ለመገናኛ ብዙሃን ተናግሯል። ለማወዳደር ለማነጻጸር የሚከብድ ነው። እዚህ የመጣሁበትና ያሳካሁት በጣም ከፍተኛ ነው። ባለፉት ሁለት ዓመታት የሄድኩበት መንገድ መውጣትና መውረድ የነበረበት ነው። ይህ ዛሬ የተሳካው እጅግ የሚደንቅ ነው። ሌስተር ሲቲን ለስኬት ያበቁት ጣሊያናዊው አሰልጣኝ ክላውዲዮ ራኔሪ ከዚህ ቀደም ሞናኮ፣ ቼልሲ፣ ኢንተር ሚላን፣ ናፖሊና ሮማን የመሳሰሉ ታላላቅ ክለቦችን አሰልጥነዋል። ዋንጫ ባያገኙም ሁለተኛ ሆነው የጨረሱባቸው ዓመታት ነበሩ። ከሌስተር ሲቲ በፊት የሰሩበት የግሪክ ብሔራዊ ቡድን ኃላፊነት ግን የቅርብ ጊዜ መጥፎ ትዝታቸው ነው። አምና ግሪክን ሲያሰለጥኑ በፋሮስ ደሴቶች አንድ ለባዶ መሸነፋቸው ከኃላፊነት እንዲነሱ ምክንያት ሆኗል። የተባረሩትም አይችሉም የሚል እንድምታ ባለው ምክንያት ነው። የግሪክ እግር ኳስ ፌዴሬሽን ፕሬዝዳንት ጆርጆስ ሳሪስ አሰልጣኝ ስንመርጥ ተሳስተናል ሲሉ የተናገሩት በግልጽ ነበር ከአንድ ዓመት በፊት። ዘንድሮ ግን በእግር ኳስ ብቻ ሳይሆን በየትኛውም ስፖርት እንደዚህ አይነት ስኬት ያስመዘገበ የለም በሚል ሙገሳ እየጎረፈላቸው ዘፈኖችም እየወጡላቸው ነው። የሌስተር ሲቲ ስኬት አንዱ ሚስጥር አሰልጣኙ የፈጠሩት የአንድነትና የመቀራረብ መንፈስ መሆኑን የሚናገሩ ተንታኞች አሉ። እነሱ እንደሚሉት ክላውዲዮ ሁሉም ለአንድ አላማ እንዲሰራ፣ በትኩረት እንዲንቀሳቀስ አድርገዋል። ዲሊዲንግ ዲሊዶንግ ደግሞ ሁላችሁም ወደ ሥራ፣ ወደ ትኩረት ተመለሱ የሚሉበት የእኚህ አሰልጣኝ የዘወትር አባባል ነው አሁን ደግሞ ዘፈንም ሆኖ ወጥቷል። ምስጋና ለክላውዲዮ ይግባና ሻምፒዮን ሆነናል፣ ዘፈናችንም ዲሊዲንግ ዲሊዶንግ ነው ይላል ቀጣዩ